መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ አንድ አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜሕ፣ ኖኅ፣ ሴም፣ ካም፣ ያፌት። የያፌት ልጆች ጋሜር፣ ማጎግ ማዲያዋን ቶቤል፣ ሞሳህ፣ ቴራስ የጋሜርም ልጆች አስከናዝ፣ ሪፋት፣ ቴርጋማ የያዋንም ልጆች ኤሊሳ፣ ተርሴስ፣ ኪቲም፣ ሮዲኤ የካምም ልጆች ኩሽ፣ ምድራይም፣ ፉጥ፣ ከነዓን የኩሽም ልጆች ሰባ፣ ኤውላጥ፣ ሰብታ፣ ራዕማ፣ ሰብቃታ። የራእማም ልጆች ሳባ፣ ድዳን። ኩሽም ናምሩድን ወለደ፣ እርሱም በምድር ኃያል መሆንን ጀመረ። ምድራይምም ሉዲምን፣ አናሚምን፣ ላህቢምን፣ ነፍተሂምን ፊትሩሲምን ፍልስጥኤማውያን የወጡበትን ከስሉሂምን፣ ከፍቶሪምን ወለደ። ከነዓንም የበኵር ልጁን ሲዶንን፣ ኬጢን፣ ኢያቡሳዊውን፣ አሞራዊውን፣ ጌርጌሳዊውን፣ ኤዊያዊውን፣ አርካዊውን፣ ሲኒያዊውን፣ አራዴዎንን፣ ሰማሪያዊውን አሜትን ወለደ። የሴምም ልጆች ኤላም፣ አስር፣ አርፋክስድ፣ ሉድ አራም ዑፅ፣ ሁል፣ ጌቴር፣ ሞሳህ። አርፋክስድም ቃይንም ወለደ። ቃይንም ሳልን ወለደ። ሳላም ኤቦርን ወለደ። ለኤቦርም ሁለት ልጆች ተወለዱለት፤ በዘመኑ ምድር ተከፍላለችና የአንደኛው ስም ፋሌቅ ተባለ፤ የወንድሙም ስም ዮቅጣን ነበር። ዮቅጣንም አልሞዳድን፣ ሳሌፍን ሐስረሞትን፣ ያራህን፣ ሀዶራምን፣ አውዛልን፣ ደቅላን፣ ኦባልን፣ አቢማኤልን፣ ሳባን፣ ኦፌርን፣ ኤውላጥን፣ ዮባብን ወለደ። እነዚህ ሁሉ የዮቅጣን ልጆች ነበሩ። ሴም፣ አርፋክስድ፣ ሳላ፣ ዔቦር፣ ፋሌቅ፣ ራግው፣ ሴሮሕ፣ ናኮር፣ ታራ፣ አብርሃም የተባለ፣ አብራም። የአብርሃምም ልጆች ይስሐቅ፣ እስማኤል። ትውልዳቸውም እንደዚህ ነው። የእስማኤል በኩር ልጁ ነባዮት፣ ከዚህ በኋላ ቄዳር፣ ነብዳኤል፣ መብሳም፣ ማስማዕ፣ ዱማ፣ ማሳ፣ ኩዳን፣ ቴማን፣ ኢጡር፣ ናፌስ፣ ቄድማ። እነዚህ የእስማኤል ልጆች ናቸው። የአብርሃምም ገረድ የኪጡራ ልጆች ዘምራን፣ ዮቅሳን፣ ሜዳን፣ ምድያም፣ የስቦቅ፣ ስውሄ። የዮቅሳንም ልጆች ሳባ፣ ድዳን። የምድያምም ልጆች ጌፌር፣ ኤፌር፣ ሄኖኽ፣ አቢዳዕ፣ ኤልዳዓ። እነዚህ ሁሉ የኪቱራ ልጆች ነበሩ። አብርሃምም ይስሐቅን ወለደ። የይስሐቅም ልጆች ኤሳውና እስራኤል ነበሩ። የኤሳው ልጆች ኤልፋዝ፣ ራጉኤል፣ የኡስ፣ የዕላም፣ ቆሬ። የኤልፋዝ ልጆች ቴማን፣ አማር፣ ሶፍ፣ ጎቶም፣ ቄኔዝ፣ ትምና፣ አማሌቅ። የራጉኤል ልጆች ናሆት፣ ዛራ፣ ሳማ፣ ሚዛህ። የሳይርም ልጆች ሎጥን፣ ሶባል፣ ጽብዖን፣ አና፣ ዲሶን፣ ኤጽር ዲሳን የሎጣንም ልጆች ሆሪ፣ ሄማም። ቲሞናእ የሎጣን እህት ነበረች። የሶባል ልጆች ኤልዋን፣ ማኔሐት፣ ኤባል፣ ስፎ፣ አውናም። የጽብኦንም ልጆች አያ፣ አና። የአና ልጅ ዲሶን። የዲሶንም ልጆች ሄምዳን፣ ኤስባን፣ ይትራን፣ ክራን። የአጽር ልጆች ቢልሃን ዝአዋን፣ አቃን። የዲስን ልጆች ዑፅ፣ አራን። በእስራኤልም ልጆች ላይ ገና ንጉሥ ሳይነግስ በኤዶምያስ ምድር የነገሡ ነገሥታት እነዚህ ናቸው። የቢኦር ልጅ ባላቅ የከተማይቱም ስም ዲንሃባ ነበር። ባላቅም ሞተ፣ በእርሱም ፈንታ የባሶራ ሰው የዛራ ልጅ ኢዮባብ ነገሠ። ኢዮባብም ሞተ፣ በእርሱም ፈንታ የቴማን አገር ሰው ሁሳም ነገሠ። ሁሳምም ሞተ፣ በእርሱም ፈንታ በሞዓብ ሜዳ ምድያምን የመታው የባዳድ ልጅ ሃዳድ ነገሠ። የከተማይቱም ስም አዊት ነበር። ሃዳድም ሞተ፣ በእርሱም ፈንታ የመስሬቃ ሰው ሰምላ ነገሠ። ሰምላም ሞተ፣ በእርሱም ፈንታ በወንዙ አጠገብ ያለችው የረሆቦት ሰው ሳዑል ነገሠ። ሳዑልም ሞተ፣ በእርሱ ፈንታ የአክቦር ልጅ በአልሐናን ነገሠ። በአልሐናንም ሞተ በእርሱም ፈንታ ሃዳድ ነገሠ። የከተማይቱም ስም ፋዑ ነበረ። ሚስቱም የሜዛሃብ ልጅ የመጥሬድ ልጅ መሄጣብኤል ነበረች። ሃዳድም ሞተ። የኤዶምያስም አለቆች እነዚህ ነበሩ፦ ተምናዕ አለቃ፣ አልዋ አለቃ፣ የቴት አለቃ፣ አህሊባማ አለቃ ኤላ አለቃ፣ ፌኖን አለቃ፣ ቄኔዝ አለቃ፣ ቴማን አለቃ፣ ሜብሳር አለቃ፣ መግዲኤል አለቃ፣ ኢራም አለቃ። እነዚህ የኢዶምያስ አለቆች ነበሩ።